ጥያቄ ስምንት ሐቀኝነት የሚባለው ባህሪ ምንድን ነው? መልስ፣ ከእውነታው ጋር የሚገጥመውን ወይም ነገሩን ባለበት ተጨባጭ መናገር ነው። ከመገለጫዎቹ መካከል ከሰዎች ጋር በመነጋገር ላይ የሚኖር ሐቀኝነት፣ ቃል ኪዳንን ማክበር በእያንዳንዱ ቃልም ይሁን ድርጊት ላይ ሐቀኛ ሆኖ መገኘት ነው። ነቢዩ ሶለላሁ ዓለይሂ ወሰለም እንዲህ ብለዋል፣ እውነት ወደ ጽድቅ ይመራል፣ ጽድቅም ወደ ጀነት ይመራል። ሰውም ሐቀኝነት ማንነቱ እስኪሆን ድረስ እውነትን በመናገር ላይ ይቀጥላል ብለዋል። ቡኻሪና ሙስሊም ዘግበውታል።